ብሔራዊ የምርጫ ቦርድ ከሐረሪ ክልል ውጭ የሚኖሩ የሐረሪ ብሔረሰብ ተወላጆች በሐረሪ ክልል ምርጫ መሳተፋቸው ህጋዊ መሰረት የለውም ሲል ያስተላለፈውን ውሳኔ በጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያየው ይግባኝ ሰሚ ችሎት ውድቅ እንዳደረገው የሐረሪ ብሔራዊ ጉባኤ አስታወቀ። የምርጫ ቦርድ በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። አዲስ ቸኮል ከድሬዳዋ ተጨማሪ አለው። ከሁለት ሳምንት በፊት የምርጫ ቦርድ ከሐረሪ ክልል ውጭ የሚኖሩ የሐረሪ ብሔረሰብ ተወላጆች ለሐረሪ ጉባኤና ለሐረሪ ክልል ምክር ቤት አባልነት በመራጭነት እንዳይሳተፉ ያስተላለፈውን ውሳኔ በመቃወም በፍርድ ቤት ክስ የመሰረተው የሐረሪ ብሔራዊ ጉባኤ በዛሬ ዕለት የምርጫ ቦርድን ውሳኔ የሚሽር ውሳኔ እንደተላለፈለት አስታወቀ። የምክር ቤቱ አፈ ጉባኤ አቶ ሙሄዲን አህመድ ለቪኦኤ በሰጡት ቃል ወደ ፍርድ ቤት ከመሄዳቸው በፊት ምርጫ ቦርድ ውሳኔው እንዲያስተካከል ጠይቀው እንደነበር አስታውቀዋል። እኛ ምርጫ ቦርድ የነበረውን ስህተት እንዲያርም ጠይቀ ነበር። ፎርማሊ ውሳኔ እንደሚጫና ምርጫ ቦርድ ከገለጽን በኋላ ጉዳዩ ፍርድ ቤት ዘንቀረብን ፍርድ ቤት እንግዲህ ጉዳዩን መርምሮ ያቀረብናቸውን ማስረጃዎች እና መረጃዎች በመመርበር ለምርጫ ቦርድም የቀረበበትን ጉዳይ በተመለከተ ማብራሪያ ሰጥ ጠይቆ እኛም የመልስ መሰጠን ዛሬ ውሳኔ ታልፏል። በውሳኔው መሰረት እንግዲህ የምርጫ ቦርድ ከሀሪ ክልል ውጭ ያሉ ሀሪዎች የምርጫ ተሳትፎን በተመለከተ ከሀሪ ጉባኤ መመረጥን ጉዳይ በተመለከተ ያሳለፈውን ውሳኔ ውድቅ አድርጎታል። ይህ እንግዲህ ፍትህ እንዳለም ያየንበት ጉዳይ ነው ብሎ መውሰድ ይቻላል። ብሔራዊ ምርጫ ቦርድ ከክልሉ ውጭ የሚኖሩ ሀረሪዎች በሀረሪ ክልል ምርጫ እንዳይሳተፍ ሲወስን አራት ነጥቦችን በምክንያትነት አንስቶ ነበር። እንደ ቦርዱ ውሳኔ የኢትዮጵያ ሽግግር መንግስት መጋቢት ስድስት ቀን 1987 ዓ ም ባካሄደው 102ኛ መደበኛ ስብሰባ ከክልሉ ውጭ የሚኖሩ የብሔረሰቡ አባላት ይመርጣሉ የሚል ውሳኔን የሚደግፍ የህገ መንግስት አንቀጽ አለመኖሩን፣ ይህ ውሳኔ ማህተም የሌለበትና የቅቡልነት ጥያቄ የሚቀርብበት መሆኑን፣ ባለፉት አምስት ምርጫዎች ከክልሉ ውጭ ያሉ ሀረሪዎች በክልሉ ምርጫ የሚሳተፉበት መመሪያ ማግኘት አለመቻሉ እንዲሁም ተመሳሳይ ጥያቄ ከሌሎች አነስተኛ ቁጥር ካላቸው ብሔረሰቦች ቢቀርብ ማስተናገድ ስለማይችልና ይህም የቦርዱን በገለልተኛነትና ፍትሃዊነት ምርጫ የማስተዳደር ስራን ጥያቄ ውስጥ የሚከት ነው በሚል የክልሉን ጥያቄ እንዳልተቀበለው አስታውቆ ነበር። በጉዳዩ ላይ የሀረሪ ክልል ብሔራዊ ጉባኤ ባቀረበው ይግባኤ ላይ ፍርድ ቤቱ ስለወሰነ ውሳኔ ማብራሪያ የሰጡን ከብሔራዊ ጉባኤ ጠበቆች አንዱ የሆኑት አቶ ስለአዲን ቶፊቅ የጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኤ ሰሚ ችሎት ጥያቄያቸው እንደተቀበለ ገልጸው የፍርድ ቤቱን ውሳኔ መነሻዎችንም አስረድተዋል በዋናነት ያየው ያው ሕገ መንግስት ነው። በተጨማሪነት ደግሞ የሽግግር መንግስት የወካዮች ምክር ቤት መቶ ሁለተኛ መደበኛ ጉባኤ ስብሰባ ውሳኔንም አንድ ላይ በመንተረስ ሁለቱንም አንድ ላይ በማያያዝ ነው ውሳኔውን ያሳረፈው ማለት ነው። እዚህ ውሳኔ ላይ ማህተም የለበትም ያንኑ በግልጽ ያሳይ የሚል ነገር ምርጫ ቦርድ ከዚህ በፊት ያቀረበው መከራከሪያ ነበረ። እሱን አልተቀበለው ማለት ነው ፍርድ ቤቱ ፍርድ ቤቱ ተቀብሎታል። ያንን ተወካዮች ምክር ቤት እንደገና ለምርጫ ቦርድ ልኮት ነበር እና ካለ ጉባኤውም ማለት ነው ያንን ፍርድ ቤትም አይቶታል። ስለዚህ ፍርድ ቤቱ ማህተም የለውም የሚለውን ነገር አልተቀበለውም። ስለዚህ የሽግግር መንግስት ተወካዮች ምክር ቤት ውሳኔ እስካልተሻረ ድረስ የሚፈጸም ነው በሚል ነው። ብሔራዊ ምርጫ ቦርድ በጉዳዩ ደስ ስላለው አቋም ለማወቅ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል፣ አዲስ አበባ